በኦሮሚያ ከተሞች ትናንት የተጀመረው የግብይት ቀባና ሥራ የማቆም አድማ ዛሬም ቀጥሎ መዋሉን የተለያዩ ምንጮች ለአሜሪካ ድምጽ ገልጠዋል። በቡራዩ፣ በአርጆ ደዴሳ፣ በቢሾፍቱ፣ በበቆጂ የተካሄዱ ሰልፎች የፖለቲካ እስረኞችና ጋዜጠኞች እንዲፈቱ፣ ነጻና ፍትሃዊ ምርጫ እንዲካሄድ፣ ሙሰኞች ለፍርድ እንዲቀርቡና ሌሎችም ጥያቄዎች የተስተናገዱባቸውና የተደመጡባቸው መሆናቸውን መለስካቸውማ ከየአካባቢ ያነጋገራቸው እማኞች ተናግረዋል። የታሰሩ ሰዎች መኖራቸውንና በሸንኮራ አገዳ ማሳ ላይም ቃጠሎ መድረሱን ተከታዩ የመለስካቸው ዘገባ ጠቁሟል። ነው በኦሮሚያ አያሌ ከተሞች የግብይት ዕቀባና የስራ ማቆሙ አድማ ዛሬ በሰላማዊ ሰልፎች መታጀቡ ታውቋል። እነዚህ ሰላማዊ ሰልፎች በብዙ ስፍራዎች አላንዳች የሰላም መደፍረስ መጠናቀቃቸውም ምንጮች ለቪኦኤ አስረድተዋል። በዛሬው ቀን በኦሮሚያ ክልል ስለተከናወኑ የዕለቱ እንቅስቃሴዎች ሰፋ ያለ መረጃ ይኖረው እንደሆነ በሚል የኦሮሞ ፌዴራሊስት ኮንግሬስ የሥራ አስፈጻሚ አባል አቶ ጥሮነህ ገምታን ጠይቄያቸው ነበረ። አቶ ጥሮነህ ፓርቲያቸው እንደ ድርጅት በዚህ ሕዝባዊ እንቅስቃሴ ምንም ዓይነት ተሳትፎ እንደሌለው አስታውሰው በተለያዩ ቦታዎች የሚገኙ አባላቱ በግል እንደዜጋ እንደተሳተፉ ተናግረዋል። የዛሬውን የከተሞች ሁሉ በተመለከተም አቶ ጥሩነህ በአብዛኛው ሰላማዊ ነው ብለዋል። ይሁንና ጥቂት የግጭት ስፍራዎችም ነበሩ። ብዙ ቦታዎች ላይ የስራ ማቆም አድማውና የገበያ ውቅባው ሰላማዊ በሆነ ሁኔታ እየተካሄደ ይገኛል። አልፎ አልፎ ግን ግጭቶች እንደነበሩ ማለትም ከመንግስት አጠቃ ሀይሎች እና ከህዝቡ ጋር በተለይም የጸጥታ ኃይሎቹ መንገድ ላይ የሚሄዱትን ወይም የሚቆሙትን ሰዎች ለምን ትቆማላችሁ የምን ጥያቄ እያቀረቡ ወደ እስር ቤት ሁሉ እየወሰዷቸው፣ ለምሳሌ ቡራዩ አካባቢ አርባ የሚሆኑ ሰዎችን ወደ አየር ጤና አካባቢ እንደወሰዷቸው ሰምቻለሁ። እንዲሁም በአርጆ ዲዴሳ ስኳር ማምረቻ ድርጅት የሸንኮራ አገዳ ተክል ላይ ቃጠሎ እንደደረሰም መረጃ እንዳላቸው አቶ ጥሩነህ ገልጸዋል። ይህም የሆነው የጸጥታ ኃይሎች ለምን የሥራ ማቆም አድማ አደረጋችሁ በማለት አስለቃሽ ጢስ በሠራተኞች ላይ በመወርወራቸው የተወሰደ አጸፋ እርምጃ እንደሆነ መረጃ ደርሶኛል ብለዋል። በአብዛኛው ከተሞች በተካሄዱ ሰልፎች ተነስተው የነበሩ ጥያቄዎችንም አቶ ጥሩነህ አስታውሰዋል። የታሰሩ የፖለቲካ እስረኞች ይፈቱልን፣ ጋዜጠኞች ይፈቱልን፣ በመላ ሀገሪቱ የሚገኙ ማለት ነው እነዚህ ሙሰኛ የሆኑ ባለስልጣኖች ፍርድ ይቅረቡ የሚሉትን መፈክሮች ሲያሰሙ እንደነበረ ሰምቻለሁ። ባለስልጣኖች ወይም የአካባቢ አስተዳደር ሰዎች ሲጠይቋቸውም ይህንኑ እንደሚያቀርቡላቸውና በተለይ ትክክለኛና ሕጋዊ የሆነ ፍጥ ነጻና ፍትሃዊ የሆነ ምርጫ በሀገራችን ውስጥ ይኑ የሚሉ ጥያቄዎችን ሲያቀርቡላቸው እንደነበረ ሰምቻለሁ። ይህንም መረጃ ደርሶኛል። በደብረ ዘይት ወይንም ቢሾፍቱ ከተማ ዛሬ የነበረውን ሁኔታ የዘረዘሩልኝ አቶ ለገሰ ታደሰ የተባሉ የከተማዋ ነዋሪ ናቸው። ሁሉም የመንግስት ሴክተሮች እና የግል ተቋማት ሁሉ ተዘግተዋል። የከተማው ሰላም በተመለከተ ኦልሞስት ህዝብ ሰላማዊ ሰልፉ ወጥተዋል፣ ተቃውሞውን እያሰማም ነው ከጠዋት ጀምሮ እስካሁንም። አሁን ባለው ቤት ቦታ ትንሽ ተረጋግተዋል እንጂ ተቃውሞው ቀጥሏል አሁንም የሰላም ሁኔታን በተመለከተ ተቃውሞ የመጡ ህዝብ ተቃውሞ የወጣ ህዝብ ምንም አይነት አደጋ አላደረሰም። ምንም አይነት ድንጋይ የያዘ የለም። ማንንም ለመጉዳት ማንንም ለመተናኮን ምንም ነገር አስቦ አልወጡም። በጣም ስርዓት ባለ ሁኔታ የራሳቸውን ተቃውሞ ብቻ እያሰሙ ነበር። ሆኖም ግን በዚህ በሰላማዊ ሰልፍ ላይ አንዳንድ ሁከት መፍጠር የፈለጉ የመከላከያ ሀይል ጣልቃ ገብቶ ነበር ወደ አየር ኃይል ስፖርት ክለብ አካባቢ እና መኮንኖች ክለብ አካባቢ በሰልፍ በወጡት ህዝብ ላይ ሌላ አመስ ፈልጎ መንገድ ላይ ቆሙ መሳሪያ ይዘው መንገድ ላይ እስከመቆም ወጣቶችን እስከ ማጠናኮል ደርሶ ነበር። ነገር ግን ህዝቡ ያን ሁሉ ችሎ ያን ሁሉ ተቋቁሞ ነገሮችን አረጋግጦ ተቃውሞውን ቀጥለዋል። ዛሬ እስቲ በዚህ በነበረው የሚሉኝ የሰላማዊ ሰልፍ ላይ ምን ያህል ሰው እንደተገኘ በግምት ይነግሩኛል? ባየኋቸው አካባቢዎች ብቻ ከባቦ ጋያ እስከ ሰርክል ያሉት ቢያንስ ከሀያ ሺህ ያላነሰ ህዝብ ወጥተዋል። ከሰርክል በላይ ደግሞ ያሉት ከመናራ ጀምሮ እስከ ሳንሸን ያሉ አሁን ከባቦጋያ እስከ ሰርክል ካሉት ከአስር እጥፍ በላይ ይሆናሉ። በጣም ብዙ ህዝብ ነው። በጠቅላላው ግን ከመቶ ሺህ እስከ ሁለት መቶ ሺህ የሚደርስ ህዝብ የተቃውሞ ሰልፉን ተቀላቅሎ እያሰማ ቆይተዋል። በየት? በተለያየ ቦታ ነበረ ማለት ነው ሰልፉ? አዎ፣ በተለያዩ አቅጣጫ ሰልፉ ቀጥሏል። ምንም አይነት እንቅስቃሴ የለም ሌላው የትራንስፖርት ያልከውን አልመለስኩልህም። የትኛውም አይነት የትራንስፖርት እንቅስቃሴ የለም። አንዳንድ የፖሊስ የፓትሮል መኪናዎችና የመከላከያ መኪና ካልሆነ በስተቀር የትኛውም አይነት የትራንስፖርት እንቅስቃሴ፣ የግልም ሆነ የንግድ ትራንስፖርት እንቅስቃሴዎች የሉ፣ በሙሉ ተዘግቷል። ባጃጅ፣ ታክሲ፣ ከተማ ውጭ የሚሄዱ ማንኛውም አይነት ህዝቡ አሁን ተሰላፊው ምን እንደሚፈልገው ምን እንዲሆንለት ነው የሚፈልገው? እስቲ ንገሩኝ። ተሰላፊው ምን ይፈልጋል ሳይሆን ምንድነው የምትፈልጉ ብለህ ጠይቀኝ ይሻላል። ሞር የዛው አባት ስለሆንኩኝ። መልካም። ምክንያቱም በቃ ኢህአዴግ መንግስት አልፈለግንም። ኢህአዴግ መንግስት እስካሁን አቆርቁ ዘውናል። እስካሁን ህይወታችን ተጫውቶብናል። ተቃውቶብናል። ስራ እንዳንይዝ አድርጎናል። ወጣቱ የስራ እድል እንዳያገኝ አድርጓል። የሀገሪቷን ሀብት ዘርፏል። የዲሞክራሲ ስርዓቱን አፍኖ ይዘዋል። ህዝብ እንደ ልቡ እንዳይናገር፣ ህዝብ እንደ ልቡ ብሶቱን እንዳያሰማ አድርጓል። ያ ስሜት ከውስጣችን ፈልጥቆ ወጥቶ አሁን በአደባባይ ታይቶ በቃ ኢህአዴግን አንፈልግም፣ ከስልጣን ይውረድ፣ የታሰሩት ይፈቱ፣ ህሊና እስረኞች ይፈቱ፣ በማረሚያ ቤት ያሉ ይሁ እነዚህ እነዚህ ተቃውሞዎች እየተሰማ ነው ያለ በቢሾፉ ከተማ ትናንትም ሰልፍ የነበረ መሆኑንና ጥያቄዎቹን ለከተማዋ አስተዳደር አቅርበው እንደነበረም አቶ ለገሰ ታደሰ ገልጸውልኛል። ይሁንና አስተዳደሩ ምላሽ አልሰጠም ብለዋል። ይህንን አስመልክቶ ማብራሪያ እንዲሰጡኝ የከተማውን ከንቲባ ወይዘሮ ገነት አብደላን በስልክ ለማግኘት ያደረኩት ሙከራ ለዛሬ አልተሳካልኝም። ጥረቴን ነገ መቀጥላለሁ። ወደ አርሲ በቆጂ ባርሲ በቆጅና የአካባቢዋ ነዋሪ ትዕይንተ ሕዝቡንና ሌሎች ድርጊቶችን የአካባቢው ነዋሪ ነኝ ያሉኝ አቶ ጌቱ ሸቱ ገልጸውልኛል። እዚህ ሰላማዊ ሰልፈኛው ጥያቄውን ያቀረበው ለቄሮ ተወካይ እንደሆነም የገለጹልኝ አቶ ጌቱ ሸቱ የጥያቄዎችን አይነት ባጭሩ ዘርዝረውልኝ ነበር። እስከ ማስተዳደር እኛ በፊት በብሔር ምናምን አንስታችሁ በብሔር አጋጫችሁኝ፣ ሙስሊም እና ክርስቲያን ታጣላ ብላችሁ የምታወሩት ይሄ ይቁመህ፣ ለምን ያጋ ለምን በብሔር ታጋጫላችሁ? አንድ ደግሞ የኦሮሞ ለኦሮሞ ህዝብ የሚሰራው አካል ሁሉ ከእኛ ጋራ መጥቶ አብረን ምስራ፣ ከውጭ ያሉትም ይሄ በፊት የተፈረጁት ሁሉ ተነስቶ ከእኛ ጋራ መጥቶ እንዲሰሩ ምናምን የሚልም አለ። ብዙ ነው ጥያቄው። ይሄን በቀለ ገርባ በጣም ተነስቷል። የታሰሩት እንደ ፌዴራል እንደተነገረው እነሱ ወጥቶ ከእኛ ጋር ይኑሩ የሚል ነው። ጥያቄ ይፈቱ ነው በቃ የታሰሩት በሙሉ በዚህ ምክንያት፣ በፖለቲካ ምክንያት የታሰሩ ይውጡ፣ ወያኔ አይግዛ። አሁን በኋላ ከነሱ ጋር አኖንም አንነጋገርም፣ ወያኔ አይግዛ፣ ስርዓቱ ይቅር የሚል ነገር አለ። የግብይት እቀባውም ሆነ ሰላማዊ ሰልፉ እስከ ነገ ድረስ እንደሚቆይ አንዳንድ ምንጮች ያመለክታሉ። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ God is above.